ፎሪን ሰርቪስ የሚኒስትሮች ስልጣን እንዴት እንደሆነ ሊያስረዱኝ ይችላሉ? እያንዳንዱ ሚኒስትር በተሰጠው ሚኒስቴር ውስጥ የሚሠራውን ስራ በመላ ይመራል መደንገግ መደንገግ አላፊ ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ማስፋት ችሎታ ከበታችሁ ያሉትን ሰራተኞች ለመሾምና ለመሻር፣ እንደዚሁም ስልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ? ጥሮታ መመላለሻ፣ ጥበቃ። ዋና ዋና ሚኒስትሮች የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽህፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጥሮታ ሚኒስቴር፣ የማመላለሻ እና የመገናኛ ሚኒስቴር፣ የፖስታ የቴሌግራፍና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴር እና የትምህርትና የስነ ጥበብ ሚኒስቴር ናቸው። ሎ የሚኒስትሮች ስልጣን እንዴት እንደሆነ ሊያስረዱኝ ይችላሉ? እያንዳንዱ ሚኒስትር በተሰጠው ሚኒስቴር ውስጥ የሚሰራውን ስራ በመላ ይመራል። ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ከበታችሁ ያሉትን ሠራተኞች ለመሾምና ለመሻር እንደዚሁም ሥልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ? ዋና ዋና ሚኒስትሮች የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽሕፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጡረታ ሚኒስቴር፣ የማመላለሻና የመገናኛ ሚኒስቴር የፖስታ፣ የቴሌግራፍንና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴርና የትምህርትና የስነ ጥበብ ሚኒስቴር ናቸው። የሚኒስትሮች ስልጣን እንዴት እንደሆነ ሊያስረዱኝ ይችላሉ? እያንዳንዱ ሚኒስትር በተሰጠው ሚኒስቴር ውስጥ የሚሰራውን ሥራ በመላ ይመራል። ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ከበታችሁ ያሉትን ሠራተኞች ለመሾምና ለመሻር እንደዚሁም ሥልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ? ዋና ዋና ሚኒስትሮች የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽህፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጥሮታ ሚኒስቴር፣ የማመላለሻና የመገናኛ ሚኒስቴር፣ የፖስታ የቴሌግራፍና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴርና የትምህርትና የሥነ ጥበብ ሚኒስቴር ናቸው። አዲስ አበባ በነበሩበት ጊዜ የአየሩን ሁናቴ ወደዱት? አዎ፣ ወደጀው ነበር። የእንግሊዝና የኢትዮጵያ የመንግስት አመራር ይመሳሰላል? በጣም አይመሳሰልም። የመከላከያው ሚኒስትሩን ታውቃቸዋለህ? የለም አላውቃቸውም። ባገር ውስጥ ሚኒስትሮችን የሚሾምና የሚሽርማን ነው? ንጉሠ ነገሥቱ ነው። ጠቅላይ ሚኒስትሩ እዚህ ሀገር መጥቶ ነበር። የለም፣ አላየኋቸውም። የአሜሪካን ሕዝብ የመንግስቱን አስተዳደር ወዶታል? አዎ፣ በጣም ወዶታል። ምን ዓይነት ትምህርት ለመማር መጣህ? መሐንዲስነት ለመማር መጣሁ። ትምህርትህን የምትፈጽመው መቼ ነው ከአምስት ዓመት በኋላ ነው። ሊቀ መንበሩ ስንት ዓመታቸው ነው? አንድ ሐምሳ ዓመት ይሆናቸዋል። ተማሪው ከመሐንዲስነት ይልቅ የፖለቲክ ትምህርት ለመማር ያዘነበለ ይመስልሃል? አዎ ይመስለኛል። የትምህርት ቤቱን ሕግ የደነገገው ማን ነው? የትምህርት ሚኒስትር ነው። የውጭ ጉዳይ ሚኒስቴር ኃላፊ ማን ናቸው? የውጭ ጉዳይ ሚኒስትሩ ናቸው። የፍርድ ሚኒስትሩ ደህና ሰው ናቸው? አዎ፣ በጣም ደግ ናቸው። የሚኒስትሩ የትምህርት ችሎታ ምንድን ነው? እኔ አላውቅም። የኢትዮጵያ ንጉሠ ነገሥት መንግሥት ከፍተኛ ፍርድ ቤት አለው? አዎ አለው። የገንዘብ ሚኒስትሩ እንደ መጡ ወደ ቤትህ ትሄዳለህ? የለም፣ እዚህ አመሻለሁ። የመከላከያ ሚኒስቴር ያለበትን ቦታ ታውቀዋለህ? አዎ አውቃለሁ። የጥሮታ ሚኒስቴር ውስጥ ሰርተህ ታውቃለህ? አዎ ሰርቻለሁ። የሕዝብ ጤና ጥበቃ ሚኒስቴር ብዙ ተማሪዎች ወደ ውጭ አገር ልኳል? አዎ ልኳል። የገንዘብ ሚኒስቴር ሰራተኞች ከፍ ያለ ደሞዝ ያገኛሉ። አዎ ያገኛሉ። አዲሱ የትምህርትና የሥነ ጥበብ ሚኒስቴር መስሪያ ቤት የት ነው? ከዩኒቨርሲቲው በስተጀርባ ነው። የፖስታ የቴሌግራፍ እና የቴሌፎን ሚኒስቴር አዲስ መስሪያ ቤት ተሰርቶለታል? የለም አልተሰራለትም። ናሬቲቭ ድርሰት። አገሩ በመንግሥት ባለስልጣኖች ይመራል መመራት ለስራው ተጠያቂ የሆነው ዮሐንስ ነው። በአሁኑ ጊዜ በኢትዮጵያ ውስጥ ከአስራ አራት በላይ የሚሆኑ ልዩ ልዩ ሚኒስቴሮች ይገኛሉ። ከእነዚህ ሚኒስቴሮች ዋና ዋናዎቹ የውጭ ጉዳይ ሚኒስቴር፣ የገንዘብ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የእርሻ ሚኒስቴር፣ የስራ ሚኒስቴር፣ የንግድ ሚኒስቴር፣ የትምህርትና ስነ ጥበብ ሚኒስቴርና ሌሎችም እነዚህን የመሳሰሉት ናቸው። እያንዳንዱ ሚኒስቴር በሚኒስትር ይመራል። ሚኒስትሩ በተሰጠው ሚኒስቴር ውስጥ ለሚሰራው ለማናቸውም ነገር ኃላፊ ነው። በሕግ በተሰጠው ስልጣን መሠረት ከበታችሁ ያሉትን ሹማምንቶች የሚሾምና የሚሽር እሱ ነው። ከዚህም በላይ ስልጣናቸውን ለማስፋትና ለመወሰን ሙሉ ችሎታ አለው። ሚኒስትሩ ለሚኒስትሮች ምክር ቤት አባል በመሆኑ በሱ ስልጣን ስር ለሚተዳደረው ሚኒስቴር በጠቅላላ ተጠያቂ ነው። በየጊዜው ለሚፈጸመው ሥራ ዋና ዲሬክተሩ አላፊ ነው። ጥያቄዎች። በአሁኑ ጊዜ በኢትዮጵያ ውስጥ ስንት ሚኒስቴሮች ይገኛሉ? አምስቱ ዋና ዋና ሚኒስቴሮች እነማን ናቸው? የንግድ ሚኒስቴር ስራ ምንድን ነው? እያንዳንዱን ሚኒስቴር የሚመራ ማን ነው? የሚኒስትሩ ስልጣን ምንድን ነው? የሚኒስትሩን ስራ ዘርዝር። ለሚኒስትሩ የመሾምና የመሻር ስልጣን ማን ሰጠው? ሚኒስትሮች ሁሉ ለሚኒስትሮች ምክር ቤት አባል መሆን አለባቸው። የዋና ዲሬክተሩ ስራ ምንድን ነው? እርሶ አሁን በየትኛው ሚኒስቴር ውስጥ ይሰራሉ? This is the end of unit 56.